አዋጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ያኔ ገና ድሮ በጨለማ ሕይወት ስንመላለስ ሳለ ያገኘንና ወደ ብርሃኑ የጠራን ያፈለሰን እግዚአብሔር አምላካችን ለዘላለም ስሙ እየተመሰገነውን ዛሬ የቤቱ ባለሟሎች አድርጎን ከመቅደሱ ውስጥ አቁሞን የእርሱን ታላቅነት የመንግሥቱንም ሥራ እንድናወራ እግዚአብሔር መረጠን። እግዚአብሔር ደግሞ ለዚህ በእውነት ክብር ክብር ክብር ለዘላለም ይገባዋል። ስሙ እጅግ ታላቅ ነውና ሰዎች በናቁን ጊዜ ነገሮች ድንግዝግዝ ብለው ወዴት እንደምንሄድ ባጣንበት ጊዜ የሐሳብን ኩታ ቁጭ ብለን ስንቋጭ በነበረበት ጊዜ እግዚአብሔር በልጁ በጌታ በኢየሱስ በኩል ወደ መንግሥቱ አፈለሰን። ታላቅና ዘላለማዊ የሆነ የመዳንን መንገድ አሳየን። በዚህም መንገድ ላይ ቆመን ስሙን እናወድሳለን። ስሙን ከፍ ከፍ እናደርጋለን። እንደምናመሻችሁ፣ በጌታ የተወደዳችሁ ክቡራን አድማጮቼ፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን በጎ ውለታ ለእኔና ለእናንተ ያደረገውን እንደምን ተናግረን እንጨርሳለን? ወዳጆቼ፣ ያለፈውን ታሪካችንን ስናሰላስል፣ ስናስብ፣ ስናወጣና ስናወርድ፣ እግዚአብሔር ያላሳለፈን፣ እግዚአብሔርም ደግሞ በእውነት ከማጥና ከመከራ ያላወጣንበት ጊዜ አለን። የእግዚአብሔርን ዕቅድ የእግዚአብሔርን ፈቃድ ፈጽሞ አናቅም። ወገኖቼ እኔና እናንተ ራሳችንን ጥለን ዝም ብለን በገዛ ፈቃዳችን ስንሰማራ በነበርንበት ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ ደርሶ አገኘንና ወደ መንግሥቱ አፈለሰን። ዛሬ ከቅዱሳኑ ቁጥር ጨምሮን ደግሞ በቤቱ ውስጥ አለን። የጨለማው ኑሮ አልፏል። ኢየሱስ ክርስቶስ ጌታ ነው የምትልን አንደበት እግዚአብሔር አምላካችን ፈጥሮልናል። ሃሌሉያ። አዛዥን ጣዕማችን የሆንክ ኢየሱስ ክርስቶስ እንደምን እንገልጸሃለን? እኛ ያለን ቋንቋ ውስን ነው። ጌታ ሆይ አንተ ከቋንቋችን ከምንልህም በላይ ስምህ ለዘላለም የተመሰገነ ይሁን። ኑሮአችንን እግዚአብሔሮ እየቀየርክና የለወትክ አበባችን ዛሬ ፈክቶ ፍሬንድና ፈራ በቤትህ ውስጥ ደግሞ እግዚአብሔር አምላካችን ሆይ ቅዱሱንና ዘላለማዊ ስምህን እያከበርን መኖር እንድንችል ለሌሎችም ምሳሌ አድርገ የቀረስከንና ያበጃጅህን አንተን እግዚአብሔር ሆይ፣ አንተ ሌላ ሌላ መስፈርትን አላስቀመጥክልንም። በቤትህ እንኖር ዘንድ አንተንም እናገለግልህ ዘንድ ስምህንም ተሸክመን መውጣትና መግባት እንችል ዘንድ አንተ በኮሌጅ ያለፍክ ዲግሪ ዲፕሎማ መያዝ አለበን አላልከንም። እግዚአብሔር አባቴና አምላኬ ሆይ፣ የዓለምን ጥበብ ሞኝ ልታደርግ ወደህና ፈቅደ ደግሞ እኛን ደካሞቹን እኛ ምንም ነገር የሌለንን ባዶ እጃችን ወደ አንተ መጣነውን ሰዎች አከበርከን፣ በታላላቆች ፊት አቆምከን። እግዚአብሔር ሆይ፣ ዘይትህን ከጸባወትህ በላያችን ላይ አፈሰስክ ዛሬም ኖ እጅግ ታላቅ የሆነውን ታላቁን መንግሥትህን ደግሞ አንድ በታችን ተከፍቶ ሲጠራ ልባችን በውስጣችን በደስታ ይዘላል። አምላኬና ጌታ ሆይ ጠፊውን ዓለም ሳናገለግል ቀርተን የሚቆጨን ምንም ነገር የለም። ያንተን ዘላለማዊ መንግሥት ግን ለማገልገል ደግሞ ስለ ሾምከን እግዚአብሔር ሆይ እጅ እጅግ ደስ ብሎናልና፣ ክብር ለስምህ ይሁን። አቤቱ እግዚአብሔር ሆይ በዚህች ምሽት ደግሞ እነሆ በመካከላችን ተገኝተ ቃልህን ጌታዬ ሆይ እንድትባርክልን እነሆ እግዚአብሔር አምላካችን ሆይ በልባችን ምጽላት እያንዳንዱን ነገር ገላልተ ትጽፍልን ዘንድ እንለምንሃልን ላንተ የሚሮጡ እግሮችን፣ ላንተ የሚኖሩ ሕይወትን፣ እግዚአብሔር እጆችና ዐይኖች ጆሮዎችን ጌታዬና አምላኬ ሁለመናችንን እትረከብ ዘንድ አሳልፈን ላንተ እንሰጣለን። በደላችንን ይቅር በል አስተማሪውን ጌታ መንፈስ ቅዱስን ደግሞ ላክልን። በመድኃኒታችንና በጌታችን በኢየሱስ ክርስቶስም ልመናችንን ስለ ሰማ ክብር ለስም ይሁን። አድማጮች ባለፈው ምሽት ክፍለ ጊዜ ጥናታችን ከኦሪት ዘጸአት ምዕራፍ 30 ስለ ጣኑ መሰዊያ ስንመለከት ነበረ። ይህ ደግሞ አምልኮን ይመለከታል ማለት ነው። በመሰዊያው ላይ ዕጣን ለማጠን ካህኑ በቤተ መቅደስ ውስጥ ጥቂት ጊዜ እንደሚያሳልፍ ተመልክተናል። ልብሱ ሁሉ በጣኑ መልካም ሽታ ይታጠናል። ልብ በሉ የካህኑ ልብስ ሁሉ በዕጣኑ መልካም ሽታ ይታጠናል። ከቤተ መቅደሱ ካህኑ ሲወጣ በውጭ ላሉ ሰዎች ሁሉ የዕጣኑ ሽታው ደግሞ ይደርሳቸዋል። እንዴት ያለ ጣፋጭ መዓዛ ያለው ሽታ ነው! በማለት እርስ በርስ ይነጋገራሉ። በጣም የሚያሳዝነው ግን ዛሬ ዛሬ እኛ ክርስቲያኖች ለሌሎች ሰዎች ጣፋጭ ሽታ መሆን አቅቶናል። ይህ ልብን የሚሰብር ነገር ነው። ጣፋጭ ሽታ እንዲኖረን የሚያደርገንም በእግዚአብሔር ፊት የምናሳልፈው የጸሎት ጊዜ ነው። ወገኖቼ፣ እንደ መልካም ዕጣን ሽታ ጸሎታችን ወደ እግዚአብሔር መድረስ መቻል አለበት። ያን ጊዜ ወገኖቼ፣ እኛም መልካም መዓዛ ይኖረናል ካለ በኋላ መልካም መዓዛ እንዲኖረን የሚያደርግ ጸሎት ብቻ ነው ብለን ትምህርታችንን መደምደማችን የሚታወቅ ነው። እግዚአብሔር እየተመሰገነ ይሁን። ዛሬ ደግሞ ከቁጥር ዐሥራ ሁለትና ዐሥራ ሦስት በመነሳት አንዳንድ ነጥቦችን አብረን እንመለከታለን በጌታ መንፈስ ቅዱስ አስተማሪነት። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘጸአት ምዕራፍ 30 ቁጥር ዐሥራ ሁለትና ዐሥራ ሦስትን ተመልከቱ። አንተ የእስራኤልን ልጆች ቁጥር ተቀብለ በቈጠርካቸው ጊዜ መክሰፍት እንዳይሆንባቸው በቈጠርካቸው ጊዜ ከእነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ። አልፎ የሚቈጠር ሁሉ ግማሽ ሰቅል እንደ መቅደሱ ሰቅል ሚዛን ይሰጣል፣ የሰቅል ግማሽ ለእግዚአብሔር ያነሳል ይላል። ይህ አሁን የተመለከትነው ክፍል እውነተኛ አምልኮ ከሰዎች የሚጠይቀው ሁለተኛው ነጥብ ነው። የተዋጁ ሊሆኑ ይገባል። ለሚፈልግ ሁሉ የመዋጀት በሩ ደግሞ ክፍት ነው። የነጽሁት ማምለክም ይችላሉ። በእውነት እግዚአብሔርን ማምለክ የሚፈልጉ ሁሉ መዋጀት ብቻ ሳይሆን መንጻትም አለባቸው። ይህም ደግሞ ወደ መታጠቢያው ሳህን ያመጣናል። ኀጢአት መፍትሔ የሚያገኘው እዚህ ስፍራ ነው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ከቁጥር 17 እስከ ያለውን ተመልከቱ። የመታጠቢያ ሳህን መቀመጫውን ከናስ ሥራ፣ በመገናኛው ድንኳንና በመሰዊያው መካከል እርሱን አድርገ ውሃን ትጨምርበታል። አሮንና ልጆቹም እጆቻቸውንና እግሮቻቸውን ይታጠቡበታል። ወደ መገናኛው ድንኳን በገቡ ጊዜ ለእግዚአብሔርም የእሳት መሥዋዕት ያቃጥሉ ዘንድ ወደ መሠዊያው ሊያገለግሉ በቀረቡ ጊዜ እንዳይሞቱ ይታጠቡበታል ይላል። ወገኖቼ ካህናቱ ለአገልግሎት ወደ መገናኛው ድንኳን ገብቶ ከማገልገላቸው በፊት መታጠብ የነበረባቸው በውጪ በነበሩበት ጊዜ የተለያዩ ቆሻሻዎችን ሊነኩ ይችላሉ። አንዳንድ ጊዜ በቤተ ክርስቲያን የምንሰማው ስብከት አይጥመንም፣ አይማርከንም። ምናልባትም ችግሩ ያለው ሰባኪው ዘንድ ሳይሆን እኛው ዘንድ ሊሆን ይችላል። ችግሩ ንጽሕናችንን ባለመጠበቃችን ሊሆን ይችላል። ንጽሕና ስንል የሕይወታችን ንጽሕና ማለት ነው። በዚህ ዓለም እስካለን ድረስ በብዙ ነገሮች እንጎድፋለን። ስለዚህም ለአምልኮ ከመቅረባችን በፊት በእግዚአብሔር ፊት ቀርበን መንጻት መቻል አለብን። እግዚአብሔር ወይኔ ደካማ ነኝ፣ እኔ ኀጢአተኛ ነኝ፣ ዛሬ በዚህ ሰው በኩል ምን ትናገረኛለ ብለን ራሳችንን አዘጋጅተን ለእግዚአብሔር ሰጥተን ነስተን መግባት መቻል አለብን ወደ ጌታ ቤት ወይም ወደ እግዚአብሔር ፊት መቅረብ መቻል አለብን ቃሉን ለመስማት ጌታ የደቀ መዛሙርቱ እግር ያጠበውም በዚህ ምክንያት ነው። በብዙ ነገሮች ጎድፎ ነበርና ወደ መታጠቢያው ከሄድን ዛሬም ቢሆን ጌታ ሰዎችን ያነጻል። እግዚአብሔር እየተመሰገነ በዚህች ምሽት እንኳ ይህ የራዲዮ ፕሮግራም ካለቀ በኋላ ወደ እርሱ ሄደን መንጻት እንችላለን። ከማንኛውም ነገር በፊት ካህናቱ የሚያደርጉትም ይህን ነበረ። የናሱ መሰዊያ ወዳለበት ስፍራ የሚገቡ ከሆነ ከመቅረባቸው በፊትና ገብተው ከወጡም በኋላ ምን ያደርጋሉ? ይታጠባሉ። ወደ መቅደሱ ከመግባታቸውና ከወጡም በኋላ ተመልከቱ። ወደ መቅደሱ ከመግባታቸውና ከወጡም በኋላ እኒህ ሰዎች ምን ያደርጋሉ ካህናቱ ይታጠባሉ። መታጠብና ንጹህ መሆን በጣም በጣም አስፈላጊ መሆኑን ከዚህ እንረዳለን። ካልነጻን በስተቀር እግዚአብሔርን ማምለክም ሆነ ማገልገል አንችልም። ክርስትናችን ንጽህናው እሁድ እሁድ በቤተ ክርስቲያን ውስጥ ተገኝተን ቁጭ ብለን ሲዘመር፣ ሲሰበክ ወይም ሲመለክ ማድመጥና መሳተፍ ብቻ አይደለም። ከዚያም ከቤተ ክርስቲያን ስንወጣ ንጹሕ ሆነን መገኘት መቻል አለብን። ንጽሕና የሌላቸው ክርስቲያኖች አስተውሉልኝ እዚህ ላይ ንጽሕና የሌላቸው ክርስቲያኖች በእግዚአብሔር ፊት ተቀባይነት ባለው ሁኔታ ማገልገል አይችሉም። እርግጥ ነው ጥሩ ሰባኪዎች ወይም አገልጋዮች ሊሆኑ ይችላሉ። ረጋ ብለን የሥራቸውን ውጤት ስንመረምር ግን የእንጨት የገለባና የአገዳ ሥራ ሆኖ ነው የምናገኘው። እውነቴን ነው የምላችሁ። አንደኛ ቆሮንቶስ ምዕራፍ ሦስት ከቁጥር 12 እስከ 15 ያለውን በኋላ ተመልከቱ። አንደኛ ቆሮንቶስ ምዕራፍ ሦስት ከቁጥር 12 እስከ 15። ወገኖቼ ብዙ ጊዜ ትልቅ ሥራ ሰርቻለሁ ብለን የምንናገረው ነገር በእግዚአብሔር ፊት ቀሎ እንደ ገለባ ሊገኝ ይችላል። እግዚአብሔር ንጹሕ እንድንሆን ይፈልጋል። ካህናቱ የታጠቡት በናሱ መታጠቢያ ነበር። በኑዛዜ ወደ ጌታ መምጣት አለብን። በኀጢአታችን ብንናዘዝ ኀጢአታችንን ይቅር ሊለን ከዐመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል አንደኛ ዮሐንስ ምዕራፍ አንድ ቁጥር ዘጠኝ የናሱ መታጠቢያ የሚያመለክተው ቅድስናን ነው። ልብ በሉ ይህ ናሱ መታጠቢያ የሚያስተምረን ወይም የሚያመለክተው ቅድስናን ነው። እግዚአብሔርን ለማገልገል እኛ ሁላችን መታጠብ መቻል አለብን። ዛሬ በዚህች ምሽት እግዚአብሔር አምላካችን ለእኔና ለእናንተ የሚያስተምረው ይህንን ነው። ዛሬ እግዚአብሔር እኔና እናንተ ለአገልግሎቱ ሊመርጠንና ሊሾመን ፈልጓል። ማን እንደሆንክ ማን እንደሆንሽ ግን አላቅም። እግዚአብሔር ዛሬውኑ ታጠቡ እያለን ነው። እግዚአብሔርን ለማገልገል መታጠብ አለብን። እግዚአብሔር እንዲጠቀምብን ከፈለግን እንዲሁ መታጠብ መቻል አለብን። ንጹሕ መሆን አለብን። ልብሳችን እንደ መልካም የጣን ሽታ ከመሽተቱም ሌላ ሕይወታችንንም በንጹሕ ውኃ መታጠብ መቻል አለብን። ያም ንጹሕ ውኃ የእግዚአብሔር ቃል ነው። በቃ መታጠቢያው የተሠራው ከምንድን ነው ብለናል? ከነሐስ ነው ብለናል። በዚያ ዘመን መስታወት አልነበረም። ስለዚህም በሚገባ በተወለወለ ናስ ነበር ሰዎች የሚጠቀሙት መስታወት እድፍን ያሳየናል አይደለም እንዴ እስቲ ጠዋት ተነሱና ፊታችሁን ተመልከቱ ጸጉራችሁን የምታበጥሩ ልብሳችሁን የምትለብሱ መስታወት ቤታችሁ ካለ ሳታዩ እፊቱ ሳትቆሙ አትወጡም የመታጠቢያው ሳህን ዓላማም ይኸው ነበረ ካህናቱ በዚያ መታጠቢያ ታጥበው ነበር የሚነጹት። መታጠቢያው የእግዚአብሔር ቃል ምሳሌ ነው። አስተዋላችሁ? መታጠቢያው የእግዚአብሔር ቃል ምሳሌ ነው። መጽሐፍ ቅዱስን ስናነብ ኀጢአታችንን ያሳየናል። ከዚያ በኋላ ደግሞ ተናዘን ከኀጢአታችን እንነጻለን። እንዴት ደስ ይላል! በቀጥታ ለኢየሱስ ክርስቶስ ኀጢአትህን ወገኔ ሆይ መናዘዝ መቻል አለብህ እንጂ ለሌላ ማልክት እባካማ አልደኝ፣ ይህንን ካደረግክልኝ፣ ይህንን ካስፈጸምክልኝ የወርቅ ዣንጥላ፣ አንድ ፓኮ ሙሉ ሻማ፣ ወይንም ደግሞ ባዶ እግሬን ተጉዤ መጥቼ እሰግድልሃለሁ ብለን መሳልና አዎ መማል የለብንም። ወገኖቼ በቀጥታ ኀጢአትን ይቅር ለሚል ጸሎትንም ለሚሰማ ለእግዚአብሔር መናገር መቻል አለብን። ስለ ኀጢአታችን በአባቱ ቀኝ ቁጭ ብሎ የሚማልደውና የሚጸልየው ልጁ መድኃኔዓለም ኢየሱስ ክርስቶስ ብቻ ነው። ማንኛችንም ብንሆን ወገኖቼ በኀጢአት እንጎድፋለን ወይም እንቆሽሻለን። ዐይኖቻችን፣ አእምሮአችን፣ እጆቻችንና እግሮቻችን ሁሉ ይቈሽሻሉ፣ ይጐድፋሉ። እግዚአብሔር ከንጹሕ ልብ ያልሆነ አምልኮን ከቶ አይቀበልም። ከንጹሕ ልብ ያልሆነ አገልግሎትንም አይቀበልም። አሁን ደሞ ቀጠል አድርገን ከቅዱሱ ቅባት የተቀቡ ማገልገል ስለ መቻላቸው የሚያወሳውን ክፍል ከቁጥር 25 እስከ 28 ያለውን እንመለከታለን። በቀማሚም ብልሃት እንደ ተሠራ ቅመም የተቀደሰ የቅባት ዘይት ታደርገዋለ፣ የተቀደሰ የቅባት ዘይት ይሆናል። የመገናኛውንም ድንኳን የምስክሩንም ታቦት ገበታውንም ዕቃውንም ሁሉ መቅረዙንም ዕቃውንም የዕጣን መሠዊያውንም ለሚቃጠል መሥዋዕት የሚሆነውን መሠዊያና ዕቃውንም ሁሉ የምታጠቢያውን ሳህንና መቀመጫውንም ትቀባበታል ይላል። ልብ በሉ ወገኖቼ፣ በዚህ ዘመን ላለን ይህ ቅባት የሚሰጠን ትርጉም ምንድን ነው? ቅባቱ በመንፈስ ቅዱስ መቀባት ማለት ነው። በመንፈስ ቅዱስ መሞላት ማለት ነው። የእግዚአብሔርን ቃል ለመረዳት የሚያስችል ቅባት አለን። ለብዙዎቻችን መጽሐፍ ቅዱስ እውነተኛ መጽሐፍ ይሆነልንም ከዚህ የተነሳ ነው። አስተማሪ ወይም ሰባኪው ሳይሆን መንፈስ ቅዱስ በቃሉ ተጠቅሞ እውነቱን ይገልጽልናል። እኔ አበበ በዚህን ሰዓት ይህን ቃል ስናገር በእውነት ነው የምላችሁ። ከእናንተ ያነስኩ ደካማና ኃጢአተኛ መሆኔን ፈጽሞ ልሸሽጋችሁ አልፈልግም። በእኔ ግን ሆኖ እግዚአብሔር ጌታ መንፈስ ቅዱስ ቃሉን እውነቱን እየገለጸላችሁ ለእኔም እየገለጸልኝ ነው። ሊቀባን የሚችለው መንፈስ ቅዱስ ብቻ ነው። አንደኛ ዮሐንስ ምዕራፍ ሁለት ቁጥር 20 አንደኛ ዮሐንስ ምዕራፍ 2 ቁጥር 20፣ እናንተ ከቅዱሱ ቅባት ተቀብላችኋል። ሁሉንም ምን ታደርጋላችሁ? ይላል፣ ታውቃላችሁ ይላል። አንደኛ ዮሐንስ ምዕራፍ 2 ቁጥር 27 ደግሞ እናንተ እስከ እርሱ የተቀበላችሁት ቅባት በእናንተ ይኖራል፣ ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ስለ ሁሉ እንደሚያስተምራችሁ፣ እውነተኛም እንደሆነ፣ ውሸትም እንዳልሆነ እናንተንም እንዳስተማራችሁ በእርሱ ኑሩ ይላል። የእግዚአብሔርን ቃል መረዳት እንድንችል ልባችንና አይምሮአችንን መክፈት የሚችል መንፈስ ቅዱስ ብቻ ነው። ዛሬ ብዙ ሰዎች የሕይወት ትርጉሙ ምንድን ነው? ምን ማድረግ ይኖርብናል? ችግሬን ለሌሎች እንዴት ማካፈል እችላለሁ? በማለት ይጠይቃሉ። ወዳጄ ሆይ ቃሉን ለልብህ እውን እንዲያደርግልህ መንፈስ ቅዱስን ጠይቀው። እውነተኛ ደስታንም ትለማመዳለ። ያን ጊዜ ስለ ዕጣኑ የሚያወሳው ደግሞ ከቁጥር 34 እስከ 36 ያለው ነው። እናንብበው። እግዚአብሔርም ሙሴን አለው፣ ጣፋጭ ሽቱ ውሰድ የሚንጠባጠብ ሙጫ፣ በዛጎል ውስጥ የሚገኝ ሽቱ፣ የሚሸትም ሙጫ ጥሩ ዕጣን ውሰድ። የሁሉም መጠን ትክክል ይሁን። በቀማሚ ብልሃት እንደ ተሠራ በጨው የተቀመመ ንጹሕና ቅዱስ ዕጣና አድርገው። ከእርሱም ጥቂት ትወቅጣለ ታልመውም አለ ከዚያም ወስደ አንተን በምገናኝበት በመገናኛው ድንኳን ውስጥ በምስክሩ ፊት ታኖረዋለ ይላል። አስቀድመን እንደተመለከትነው ዕጣኑ ከተለያዩ ጣፋጭ ቅመማ ቅመሞች ይዘጋጃል። ቁጥር 37 እና 38 እንደ እርሱ የተሠራ ዕጣን ለእናንተ አታድርጉ፣ በእናንተ ዘንድም ለእግዚአብሔር የተቀደሰ ይሁን፣ ሊያሸተውም እንደ እርሱ የሚያደርግ ሰው ከሕዝቡ ተለይቶ ይጥፋ ይላል። ማንም ይህን ዕጣን ለራሱ ማድረግ የለበትም። እግዚአብሔርም በማስመሰል የቀረበ ነገርን አይቀበልም። መሠዊያው ስለ ጸሎትና አምልኮ ይናገራል ምስጋናችንንና ልመናችንንም የምናሰማበት ስፍራ ነው እንዲህ ያሉ ነገሮች በማስመሰል ሊቀርቡ አይችሉም። እግዚአብሔርን በእውነትና በመንፈስ ልናመልከው ይገባናል። ሰዎችን ወደ ቤተ ክርስቲያን ለመውሰድ በተለያዩ ዘዴዎች እንጠቀማለን። ይህን ማድረግ ያለበት ግን የእግዚአብሔር ቃል ነው። የእግዚአብሔር ቃል በሕይወታችን ዋናውን ስፍራ መያዙን ማረጋገጥ መቻል አለብን። በትምህርቱ መደምደሚያ ላይ ሁለት መሠዊያዎች እንደነበሩ በድጋሚ መናገር እፈልጋለሁ። አንደኛው የሚቃጠል መሥዋዕት የሚቀርብበት መሰዊያ አንደኛው የሚቃጠል መሥዋዕት የሚቀርብበት መሰዊያ። ኃጢአት መፍትሄ የሚያገኘው እዚህ ስፍራ መሆኑን ነው። ኃጢአት መፍትሄ የሚያገኘው እዚህ ስፍራ መሆኑን ነው። ስለምንኖርባት ምድርና ስለ ሰው ልጅ ኃጢአት ይናገራል። ሁለተኛው መሰዊያ ደግሞ የጣኑ መሰዊያ ነው። የጣኑ መሰዊያ ክርስቶስ በሰማይ ያደረገልንን ይናገራል። ስለ ጸሎታችንና በአምልኮ ውስጥ ስላለን ድርሻም ይናገራል። ክርስቶስ እግዚአብሔርን ያመሰግናል፣ ስለ እኛም ይማልዳል፣ ይጸልያል። አማላጃችን እርሱ ነውና፣ እውነተኛ አምልኮን የምንማረው እንዴት ነው? በማለት አንዳንድ ሰዎች ይጠይቃሉ። ክርስቶስን እንዳዳኛችን የምንቀበለው በመሥዋዕት ደም በፈሰሰበት መሠዊያ አማካይነት አይደለም። ወደ ቅድስተ ቅዱሳን ስትገባ የወርቅ መሠዊያውን ታገኛለህ። ወገኔ ሆይ ቀደም ብሎ ኀጢአት መፍትሔ ስላገኘ ስለ ኀጢአት የሚቀርብ መሥዋዕት አስፈላጊ አይደለም። አንተም ብትሆን እግዚአብሔርን ስታመልክ ኀጢአትህ መፍትሔ ማግኘት መቻል አለበት። ይህ መሠዊያ በዓመት አንድ ጊዜ በደም ይረጫል። በእግዚአብሔር ፊት ተቀባይነትን አግኝተናል። ክርስቶስ ካደረገልን እየተነሣ ወገኖቼ፣ እግዚአብሔር ጸሎታችንን ሁልጊዜም ይሰማል። ስለዚህ ድንቅ አሰራሩ፣ ስለዚህም ድንቅ ቃሉ እግዚአብሔርን እስቲ ከፍ ከፍ እናድርገው። ስሙ ለዘላለም እየተመሰገነ ይሁን። እዚህ ላይ የኦሪት ዘጸአት ምዕራፍ ሠላሳ ትምህርታችንን እንቋጫለን። አድማጮች በምዕራፍ ሠላሳ አንድ የመገናኛውን ድንኳን ሥራ እንደሚገባ ያስጌጡ ዘንድ እግዚአብሔር ባስሌኤልንና ኤልያብን ስለ መጥራቱ በእግዚአብሔርና በእስራኤል ልጆች መካከል ምልክት ይሆን ዘንድ ሰንበት ስለ መሰጠቱ የሚያወሳውን ክፍል አንድ በአንድ እንመለከታለን። ቀደም ብለን በመንፈስ የተሞሉ ባለሙያዎች ስለ መጠራታቸው እናያለን። ይህ ምዕራፍ ተጀምሮ ከነበረው የመገናኛው ድንኳን ጥናታችን ወጣ ያለ ቢመስልም እንኳ በመሠረቱ ግን እንደዚህ አይደለም። እዚህ ላይ የምንመለከተው በሕጉ መሰጠትና የመገናኛውን ድንኳን በተመለከተ መመሪያ መሰጠት መካከል ያለውን የጊዜ ክፍተት ነው። ሙሴ መመሪያዎቹን ለመቀበል በሲና ተራራ ብዙ ጊዜ ቆየ። በዚህ ጊዜ የእስራኤል ልጆች ትዕግሥታተው ማጉረምረም ጀመሩ። ይህ ምዕራፍ የሚነግረን የመገናኛው ድንኳንን የተለያዩ ቁሳቁሶች ለመሥራት ልዩ ስጦታ ስለተሰጣቸው ሰዎች ነው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ከቁጥር አንድ እስከ ስድስት ያለውን ተመልከቱ። ይህ ከይሁዳ ነገድ የሚሆን የሆር ልጅ የኡሪ ልጅ ባስልኤልን በስሙ ጠርቼዋለሁ። በሥራ ሁሉ ብልሃት፣ በጥበብን፣ በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላሁበት የጥበብን ሥራ ያስተውል ዘንድ በወርቅና በብር በናስም ይሠራ ዘንድ ለፈርጥ የሚሆነውን የእንቁ ድንጋይ ይቀርጽ ዘንድ እንጨቱንም ይጠርብ ዘንድ ሥራውንም ሁሉ ይሠራ ዘንድ እኔም እንሆ ከእርሱ ጋር ከዳን ነገድ የሚሆን የአሂሳሚክን ልጅ ኤልያብን ሰጠው። ያዘዝኩን ሁሉ ያደርጉ ዘንድ በልባቸው ጥበበኞች በሆኑት ሁሉ ጥበብን አኖርኩ ይላል። ለእነዚህ ሰዎችና ለረዳቶቻቸው ልዩ የእጅ ሥራ እውቀት ተሰጥቷቸዋል። የመገናኛውን ድንኳን ቁሳቁስና ልብሰተ ክህኖቻቸውንም የሚሠሩት እነርሱ ናቸው። ለዚህ ሥራ ብቁ እንዲሆኑ የእግዚአብሔርን መንፈስ ጥበብን ሰጥቷቸዋል። ለመሆኑ የራሱን ሥራ እንዲሠራለት እግዚአብሔር ባስልኤልን ከመጥራቱ በፊት የባስልኤል መተዳደሪያ ሥራው ምን ነበር ብላችሁ ትጠይቁ ይሆናል። እኔ እንደማምነው ከመጠራቱ በፊትም ቢሆን ባስልኤል የወርቅና የብር እንዲሁም የሌሎች ነገሮች ባለሙያ ነበረ። ይሁን እንጂ የእርሱን ሥራ ይሠራለት ዘንድ እግዚአብሔር ልዩ ስጦታን ሰጠው። የሥራ መስካችንን ወይም ያለንን ሙያ እንድንለውጥ እግዚአብሔር ግልጽ ካላደረገልን በቀር በሙያችንና በሥራ መስካችን መቀጠል ይኖርብናል። አንዳንድ ሰዎች መጽሐፍ ቅዱስን ማስተማር ይፈልጋሉ። የመጽሐፍ ቅዱስ መምህር ለመሆን የሚያስችል ዕውቀት ግን የላቸውም። በሬዲዮ አገልግሎቴ አሉ። በአንድ ወቅት የእግዚአብሔር ባሪያ የሆኑት ዶክተር መጊ ሲናገሩ፣ በሬዲዮ አገልግሎቴ የማውቀው አንድ ሰው በሙያው ቴክኒሽያን ቢሆንም እርሱ ግን የወንጌል ሰባኪ መስሎ ለመታየት ይሞክራል። እግዚአብሔር ልዩ ስጦታን ሰጥቶታል። ማገልገል ያለበትም በዚያው በተሰጠው በቴክኒክ ሙያው መሆን አለበት አሉ። ንግግራቸውንም ቀጠል ላደረጉና ከነበርኩበት ስፍራ ወደ ሌላ አገር ሄጄ አንዲት ቤተ ክርስቲያንን በመጋቢነት በምመራበት ወቅት የቤተ ክርስቲያኑ ዲያቆን የሆነ አንድ ሰው መጥቶ በምንም አይነት ሁኔታ በሕዝብ ፊት ዶክተር መጊ እኔ እንድጸልይ አይጠይቁኝ ብሎ ነገረኝ አሉ። በሕዝብ ፊት መቆም በጣም ያስፈራኛል። አዩ ዶክተር መጊ ይህን ችግር ለማስወገድም ብዙ ጊዜ ሞክሬአለሁ ሲል ነገረኝ አሉ። ይህ ሰው በአንድ መኪና ካምፓኒ ትልቅ ባለሥልጣን ነበር አሉ። ይሁን እንጂ በሕዝብ ፊት ቆሞ መጸለይም ሆነ መናገር እንደማይችል፣ በሌላ በሚጠየቀው ጉዳይ ግን ሊረዳኝ ዝግጁ መሆኑን ሳይደብቅ ነግሮኛ አላሉ። በዚያ ቤተ ክርስቲያን በቆየሁባቸው ዓመታት ሁሉ ይህ ወንድም ከፍተኛ ድጋፍ ሆኖኛል ብሎ አጫወቱን። ንግግር የማድረግ ችሎታ ቢኖረው ኖሮ ያለውን በማካፈል ረገድ እግዚአብሔር ለሰጠው ስጦታ ታማኝ አይሆንም ነበር አሉ እውነታቸውን ነው እንደ ብዙዎቻችን ሁሉ በአስልኤል ወገኖቼ ጌታ ሆይ አሮን የሚለብሳቸውን ጌጠኛ ልብሰ ተክህኖች ለብሼ ላገለግል እፈልጋለሁ ማለት ይችል ነበረ ይህ የኔና የእናንተ ችግር ነው ዘማርያን በደንብ ሲዘምሩ እናይና እንደ ዘማሪው ለመሆን በአንዴ እንነሳለን፣ እንወስናለን። እግዚአብሔር ግን ባስልኤል እኔ በሰጠው ሁኔታ እንጂ በአሮን ቦታውን እንድታገለግለኛ አልፈልግም እንደሚለው ግልጽ ነው። በሌላ በኩል ስንመለከተው ደግሞ የባስልኤል ስጦታ አሮን ከነበረው ስጦታ ይበልጣል። ስጦታው የመቅደሱን ቁሳቁሶችና ልብሰተ ክህኖች ለመሥራት በጣም ይጠቅማል። ወዳጄ ሆይ እግዚአብሔር አንድ ዐይነት ስጦታ ሰጥቶ ይሆናል። ያንን ስጦታ ማዳበር ደግሞ ያንተ ፈንታ ነው። ስጦታዎቻችንን ለእግዚአብሔር ክብር እናውላቸው ዘንድ ይገባናል። እንደዚያ እንዲያደርግ ለመንፈስ ቅዱስ እንፍቀድለት። ሁላችንም አንድ ዐይነት ችሎታ ወይም ስጦታ እንደሌለን የታወቀ ነው። በዘመናችን በቤተ ክርስቲያን ውስጥ የተሳሳተ አስተሳሰብ እየተዛመተ ነው። በተለያዩ የቤተ ክርስቲያን የሥራ እንቅስቃሴዎች ካልተሳተፍክ በቀር ምንም ችሎታ እንደሌለህ የሚገምቱ ጥቂቶች አይደሉም። እግዚአብሔርን የምናገለግልበት በመቶ የሚቆጠሩ ችሎታዎች ሊኖሩ እንደሚችሉ አምናለሁ። ስጦታው ምን እንደሆነ ለይቶ ማውቁ ግን የግለሰቡ ፈንታ ነው። እግዚአብሔር በሰጠ ስጦታ ወገኔ ሆይ፣ ሁሉ መንፈስ ቅዱስ ለአገልግሎት እንዲጠቀምበት ያደርጋል ይፈልጋልና፣ ልብህን በር ከፍተህ ፍቀድለት። እግዚአብሔር እያንዳንዳችንን ይባርከን። በሰላም እደሩ።